ታጣቂዎች በአማራ እና በአፋር ክልሎች አድርሰውታል የተባለውን ጾታዊ ጥቃት ለሴቶች መብት የቆሙ ዓለም አቀፍ ተቋማት ዝም ማለትን የሚያወግዝ ሰልፍ በባህር ዳር ከተማ ተካሂዷል። አስቴር ምስጋናው ብርቱካናማ ቀለም ያለው የአንገት ሸርፕ አንገታቸው ላይ ጣል ያደረጉ በሺዎች የሚቆጠሩ ሴቶች ናቸው። ዛሬ በባህር ዳሩ ሰልፍ የታደሙት ታዳሚዎቹ በአማራና በአፋር ክልል በሴቶች ና በህጻናት ላይ ጾታዊ ጥቃት የሚያወግዝ ና ለሴቶች መብት ቆመናል የሚሉ ዓለም አቀፍ ተቋማትም ለጉዳዩ ትኩረት እንዲሰጡ የሚያሳስብ ነበር። Ask your feet what have you to and ask for ጠይቃለን። ወይዘሮ ትጥቅነሽ አለሙ ሰልፍ የወጡበትን ዓላማ ሲገልጹ በኢትዮጵያ በተለይ በአፋርና በአማራ ክልል በህወሓት ታጣቂዎች ለተደፈሩ ሴቶች ድምፅ ለመሆን እንደሆነ ይናገራሉ። በዓለም አቀፍ ደረጃ በሴቶችና ህጻናት ላይ የሚፈጸሙ ጾታን መሰረት ያደረጉ ጥቃቶች የመውገዝና ድርጊቶቹን በመቃወም ረገድ የወንዶች ድርሻ ዛሬ ከፍ ተብሎ እንዲታይ ነው የሚፈለገውና ወንዶች በነጭ ሪቫን ሴቶች ደግሞ ብርቱካናማ ቀለም ባላቸው ቲሸርቶች ስካርፖችና ሻሾች ደምቀው ጥቃቶችን በማውገዝ በዓሉን አክብረው ይውላሉ። በዚህም መሰረት እንደ ክልላችን በወራሪው ኃይል በርካታ እህቶቻችን፣ ሴት ልጆቻችንና እናቶቻችን ከሀገራችን ባህል ሃይማኖታችን ከሚፈቅደው ውጭና የማህበረሰቡን ስነ ልቦና ባላገናዘበ መንገድ እጅግ አስጸያፊ በሆነ መንገድ ጾታን መሰረት ያደረገ ጥቃት ተፈጽሞባቸዋል። ይሄ ጥቃት ደግሞ እንደ ሀገር፣ እንደ ክልል፣ እንደ ሰው ሁሉም ሊያወግዘው ይገባል። ከዚህ ጋር በተያያዘ ዓለም አቀፍ የሰብአዊ መብት ድርጅቶች፣ ዓለም አቀፍ የሰዎችን ድምፅ የሚያስተጋቡ ሚዲያዎች በእኛ ክልል እየተፈጸመ ያለው በአማራ ህዝብ ላይ እየተፈጸመ ያለው ጾታን መሰረት ያደረጉ ጥቃቶችና አጠቃላይ የሰብአዊ መብት ጥሰቶችን ሰምተው እንዳልሰሙ አይተው እንዳላዩ ኢንተርናሽናል የሆነ የሚዲያ ሽፋን እንዳያገኙና በሰዎች ላይ እየተፈጸመ ያለው የመብት ጥሰት ዓለም አቀፍ የማህበረሰብ ግንዛቤ እንዳይኖረው በማድረግ ረገድ በቂ ሽፋን ባለመስጠት በህመማችን ላይ ተጨማሪ ህመም ፈጥረውብናል እና እግረ መንገዱንም እነዚህ ነፃነን የሚሉ ሚዲያዎች ነፃነታቸውን ለሁሉም ሰው እኩል በመቆም እኩል ድምጽ በመሆን ማሳየት ሲገባቸው ወገንተኝነት አይተንባቸዋል። ይሄንንም ለማውገዝ ድምጻችንን ለመስጠት ነው ዛሬ የተገኘ ነው። ወጣት መሰረትም ተመሳሳይ ሀሳብ ነው የያዘችው። ዛሬ የመጣሁት የዓለም አቀፍ የጾታ ጥቃትን ምክንያት በማድረግ እሱን ለመቃወም ነው የመጣ ነው። በዚህ የህልውና አደጋ ደግሞ በብዛት እየተጠቁ ያሉት ሴቶችና ህጻናት በመሆኑ የእነሱን ጥቃት ዓለም አቀፍ ሚዲያዎችም ሰብአዊ መብት ተቋማትም አይተው እንዳላዩ ዝም እያሉ ስለሆነ ይህንን እነሱ አትኩሮት ሰጥተው ሽፋን እንዲሰጡልን ነው የመጣ ነው። በክብር እንግድነት የተገኙት የመስኖና ቆላማ አካባቢዎች ልማት ሚኒስቴር አይሻ መሐመድ በዓለም አቀፍ ደረጃ በየዓመቱ የሚከበረውን የጸረ ጾታዊ ጥቃት ቀንን ምክንያት በማድረግ በሀገራችን በሴቶች ላይ የደረሰውን ግፍ ድምጻችንን ከፍ አድርገን እናሰማለን ብለዋል። በሴቶች ላይ ያደረሰው ግፍ፣ በደልና ወንጀል በእኛና በሴት ልጆቻችን እንዳይደገም መከላከል ማለት ነው። ውድ የኢትዮጵያ ሴቶች ይህ ህዝባዊ የዛሬው ትዕይንትም ዓለም አቀፍ የጸረ ጾታ ጥቃት ቀንን ምክንያት በማድረግ የእህቴ ጠባቂ ነን አይ ኬር ፎር ማይ ሲስተር በሚል መሪ ቃል የሚካሄደው የንቅናቄ መርሃ ግብር አካል ሲሆን አሸባሪ ቡድን በሴቶችና ህፃናት ላይ ያደረሰውንና እያደረሰ ያለውን ጥቃት ለማውገዝ ድምጻችንን ለዓለም አቀፉ ማህበረሰብ ለማሰማት መልካም አጋጣሚ እንደሚፈጥር የአማራ ክልል ሴቶችና ህጻናት ማህበራዊ ጉዳይ ቢሮ ሰሞኑን ባካሄደው መጠነኛ የዳሰሳ ጥናት 147 ሴቶች በህወሀት ታጣቂዎች መደፈራቸውን ማረጋገጡን ገልጾ ነበር። በዚህ ጉዳይ ላይ የህወሀት ከፍተኛ አመራሮች ሰራዊታቸው በንጹሐን ዜጎች ላይ ፈጽመዋል የተባለውን ጥቃት በተደጋጋሚ ማስተባበላቸው ይታወሳል። በአማራ ክልል በህወሓት ቁጥጥር ስር በነበሩ አካባቢዎች በተለይ በንፋስ መውጫ ከተማ ሰባ ሴቶች መደፈራቸውን አምነስቲ ኢንተርናሽናል የተሰኘው የሰብአዊ መብት ተቋም በቅርቡ ይፋ ማድረጉ ይታወሳል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር